በሜሪላንድ መንግሥት የተመዘገበ ኢትዮ አሜሪካን የንግድ ምክር ቤት የፊታችን እሁድ በጠራው ጉባኤ ሥራውን በይፋ እንደሚጀምር አስታውቋል። ጥንስሱ ከተጣለ ዐሥር ወራትን ያስቆጠረው ይህ የንግድ ምክር ቤት የተቋቋመው ዋሽንግተን ዲሲ አካባቢ ባሉ ዐሥራ አምስት የተለያዩ ንግዶች ባለቤቶች ነው። መሪዎቹ ከምክር ቤቱ ማስመረቂያና ሥራ ማስጀመሪያ ዕለት በኋላ በአዲስና ዘላቂ የአመራር አካልና መሪዎች እስኪተኩ ድረስ የማቋቋሚያውን ዝግጅትና የማስተባበሩን ሥራ እያካሄደ ያለው በጊዜያዊ ቦርድ መሆኑን አስተባባሪዎቹ ነግረውኛል። ሁለቱን አወያይቻለሁ። ሰላማ ይባላለው በሲልቨርስቲኝ አካባቢ የሬስቶራንት ባለቤት ነኝ። ስሙ ሸገርስቲኝ ካፌ ይባላል። እንዲሁም ደግሞ በዚሁ በኢትዮ አሜሪካን ቻምበር ኦፍ ኮሜርስ ውስጥ የጊዜያዊ ቦርድ አባል ሆኜ አመሰግናለሁ ወይዘሮ ሰላማዊት። አቶ አወቀ፣ እሺ አመሰግናለሁ ሰለሞን። እድሉን ስለሰጣችሁን ቪኦኤ በአጠቃላይ እናመሰግናለን። ስሜ ያወቀ ስምወርቅ እባላለሁ የምኖረው እዚሁ ሜሪላንድ ሲልቨር ስፕሪንግ ከተማ ውስጥ ነው። አይቢኤም ለተባለ ኮርፖሬሽን የኢንፎርሜሽን ቴክኖሎጂ ባለሙያ ሆኜ እሰራለሁ። ሁለት የተለያዩ ቢዝነሶች አሉኝ። አንደኛው ኮምፓስ ማይክሮሲስተምስ የሚባል የኮምፒውተር ስልጠና የሚሰጥ ትምህርት ቤት አለኝ እዚሁ ሜሪላንድ ውስጥ። ሌላ ደግሞ ጃንጥላ ኮርፖሬሽን የሚባል እንደዚሁ ተመሳሳይ ሌላ ትምህርታዊ ዝግጅቶች የሚያዘጋጅ ቢዝነስ አለኝ። ከጓደኞቼ ጋር ሆነን የምንሰራው የንግድ ምክር ቤቱ ጊዜያዊ ቦርድ ፕሬዚዳንትና መሥራች አባል ሆኜ ነው በአሁኑ ሰዓት እያገለገልኩ የሚገኘው። እሺ እስቲ ወደዛው እንዝለቅና ወደ ኢትዮ አሜሪካን የንግድ ምክር ቤት ወይም ቼምበር ኦፍ ኮሜርስ ምንነት እንዝለቅና ምንድን ነው ይሄ ተቋማችሁ? እንዴት ጀመራችሁት? ምንድን ነው አላማው? እኔ ልቀጥል። አሁን አቶ አወቀ ፕሬዚደንትም ስለሆኑ ይቀጥሉ። እሺ፣ አመሰግናለሁ። የኢትዮ አሜሪካ ንግድ ምክር ቤት የተመሰረተባቸው ሁለት መሰረታዊ ምክንያቶች አሉ። የመጀመሪያው የጋራ ችግሮቻችንን በጋራ እንድንፈታ ለማስቻል ነው። እንደ ንግድ ማህበረሰብ ሁላችንም የምንጋራቸው የሚያጋጥሙን የተለያዩ ተግዳሮቶች አሉብን። ከጊዜ ወደ ጊዜ እነዚህን ተግዳሮቶች በአንድ ላይ በመሰባሰብ አንዱ ከአንዱ ልምድ በመቅሰም፣ አንዱ ከአንዱ በመማር እንድንፈታቸው፣ ችግሮቻችንን በመፍታት ደግሞ ለበለጠ ስራ እንድንነሳሳ፣ በጋራ እንድንቆም ለማድረግ ነው። ሁለተኛው አላማችን ችግሮችም ባይኖሩም እንኳን ሁሉም የንግድ ድርጅቶች የበለጠ ውጤታማና ትርፋማ ሆነው የሚያድጉበትን የሚስፋፉበትን መንገድ ለመቀየስ ጭምር ነው። ምክንያቱም እንደምንመለከተው እዚህ የአሜሪካን ሀገር የተከፈተ አንድ ድርጅት ከሁለት ከሶስት አመት በኋላ ብንመለከተው አርባ ሀምሳ ቅርንጫፎችን ፈጥሮ የበለጠ ሰፊ ሆኖ በአንድ ጊዜ ተስፋፍቶ እንመለከተዋለን። ይህንን ነገር ግን በኢትዮጵያውያን ቢዝነሶች ላይ ስንመጣ አናየውም። ምናልባት እንደውም በመጀመሪያ አካባቢ ጥሩ ትርፋማ የነበረ አንድ የንግድ ድርጅት በቆይታው የበለጠ እየቀዘቀዘ እና በመጨረሻም እየተቸገረ አንዳንዶቹም ሲዘጉ የምንመለከትበት ሁኔታ ነው ያለው። ከዚህ አንጻር በዲሲ በሜሪላንድ በቨርጂኒያ አካባቢ እንኳን ብንቆጥር ከአምስት መቶ ያላነሱ የኢትዮጵያውያን እና በኢትዮ አሜሪካውያን የተመሰረቱ የንግድ ድርጅቶች ይገኛሉ። ግን የብዛታችንን ያክል ውጤታማ ሆነን ስንበዛ አንታይም። አሜሪካን እንደ ምሳሌ ቅድም እንዳልኩት ብንወስድ ስታርባክስ የተባለ አንድ ካምፓኒ አለ። ለምሳሌ የቡና መሸጫ ድርጅት ነው። ቡና ሻይ ነው የሚሸጠው። በአሁኑ ሰዓት ወደ ሀያ ስምንት ሺህ ቅርንጫፎች አሉት በዓለም ዙሪያ የእኛ ቢዝነሶች ግን በእንደዚህ አይነት አቅጣጫ ስንጓዝና ስንስፋፋ አንታይም። እንደውም እያነስ የበለጠ እየተዳከምን ስለምንሄድ የንግድ ምክር ቤቱ እገዛ ለማድረግ ይህንን ነገር ችግሮችን አስወግዶ የበለጠ እንድንስፋፋ፣ እንድናደግ፣ እንድንበለጸግ ለቤተሰቦቻችን፣ ለሀገራችን የምንጠቅም ቢዝነስ ኢንስቲትዩሽን እንድንሆን ነው የሚጥረው። ወይዘሮ ሰላም የሚጨምሩት ነገር ካለ እዚህ ላይ። አብዛኛው አቶ አወቀ መልሶታል። በዚህ ላይ የምጨምረው ነገር ቢኖር አዳዲስ ለሚከፍቱ ቢዝነሶች እንዴት ኢንፎርሜሽን መስጠት እንደምንችል፣ በምን በኩል ስራውን ለመጀመር ቢፈልጉ እንዴት ከየተነሳው ወዴት እንደሚሄዱ እነዚህ ፈቃዶች የፐርሚት ለማግኘት የኮንስትራክሽን ሊፈልጉ እንደሱ አይነት ፈቃዶች እንዴት እንደሚያገኙ እና እንደዚህ አይነት ወርክሾፖችንም በማዘጋጀት እነሱን ለማሰልጠን አንዱ አንደኛውም አላማ እንደዚህ አይነት ነገር ስለሆነ ሌላው ለማማከርም ማለት ነው። ለማማከር በማማከር ደረጃ እንደገና ደግሞ የሂሳብ ስራዎችን አሁን ለምሳሌ ከአካውንታቶች ጋር ኔትወርክ በመስጠር ሴልስ ታክሳቸውን፣ የተለያዩ ታክሶችን ሰርቪስ ለመስጠት ብዙ የማያውቁ ቢዝነስ ውስጥ ቢኖሩ ብዙ የማያውቁት ብዙ ነገሮች አሉ እና በዛ ህይወት ውስጥ ያላለፉትን ሰዎች እንዴት አድርገን ረስተን ምንድን ነው እውቅናውን ለመስጠት ነው እና ያው ለማን ብዙ ትምህርት እንደ ኤዱኬሽን ነገር ለመስጠት ነው በቻምበሩ ስር ማለት ነው እና አዳዲስ ቢዝነሶችን ወደ ቢዝነስ ዓለም ውስጥ እንዲመጡ ያሉትን ቢዝነሶች ደግሞ በደምብ ተንሰራፍተው የደከሙትን እንዴት አድርገን አጠናክረን፣ አንድ ችግር ቢፈጠር እንዴት አድርገን በህብረት ሆነን እንሰራለን። ድር ቢያብር አንበሳ ያስር ብሎ እንደሚባለው ያው እኛም ህብረታችንን አንድን በአንድ ሆነን ዶክተር አብይ ተደመሩ ባለው መሰረት እኛም ቢዝነሶች ተደምረን አንድ ሆነን አልፈን ከአሜሪካ አልፈን ሀገራችንን ለመጥቀም የምንሄድበትን መንገድ ነው። ለመሆኑ የዚህ ንግድ ምክር ቤት ምስረታ በምን ደረጃ ላይ ይገኛል? መቼ ጀመራችሁ? ስንት አባላት አላችሁ? አቶ አወቀ የንግድ ምክር ቤቱ የተመሰረተው ከአስር ወራት በፊት ነው። እስከ ዛሬ ድረስ ምን ስትሰሩ ቆያችሁ ካልከን፣ መስረታውን በማጠናከር ላይ፣ በጥናቶችን በማድረግ ሪሰርቾችን፣ ምን እንደሚያስፈልግ፣ በተለይ ደግሞ የመተዳደሪያ ደንቡን በመቅረጽ እና ማህበሩን ሕጋዊ አቋም እንዲኖረው በማስመዝገብ ሂደት ውስጥ ነበር የቆየ ነው። ስለዚህ በአሁኑ ሰዓት ያለነው የማህበሩ አባላት አስራ አምስታችንም የተለያዩ ቢዝነሶች ያሉን የንግድ ተቋማትን የምን የምናገለግል ሆነን ነገር ግን በጊዜያዊ ቦርድ አባልነት የምንተዳደር ነን። ዋናው የማህበሩ ቋሚ ኮሚቴ ወይም ቋሚ ቦርድ ጠቅላላ ጉባኤ በማድረግ የሚመረጥ እና በአባላት በሙሉ ተሳትፎ የሚደረግ ይሆናል ማለት ነው እኛን ተክቶ ከዛ በኋላ ያወጣናቸውን እቅዶች ተመልክቶ በሚስማማባቸው መንገድ ነገሮችን ወደ ስራ የሚተገብረው ቋሚ ኮሚቴ ይመጣል ማለት ነው። የፊታችን እሁድ በዚህ ሀገር አቆጣጠር ፌብሩዋሪ አስራ ሰባት ትሪ ፒኤም ላይ ጠቅላላ ስብሰባ ይኖረናል። አስር ከቀኑ ዘጠኝ ሰአት ላይ ማለት ነው። አመሰግናለሁ። ው በዛን ቀን በሚደረግ ትልቅ ስብሰባ ላይ ዓላማውን እንዴት እንደተመሰረተ ለማን እንደተመሰረተ፣ እና መተዳደሪያ ደንባችንን ካስተዋወቅን በኋላ በሚኖሩ ወደፊት ሌላ በሚኖር ስብሰባ ላይ ተሰባስበን ቋሚ የቦርድ አባላትን እንመርጣለን። በዛ መንገድ ነው ስራውን ልናስኬድ የምናስበው ። ስለዚህ ለጊዜው አስር ወራችን ነው እስካሁን ድረስ። ስለዚህ አስራ አምስት ንግዶች ናችሁ ማለት ነው። አሁን በይፋ የመሰረታችሁት ይሄንን እና እየመራችሁትም ያላችሁት። እየመራን ያለ ነው እኛንን። በእርግጥ አንድ ሁለት ሌሎች ስብሰባዎች አድርገን ነበረ። እስከ ሀምሳ የሚደርሱ የሌሎች ንግድ ተቋማት ባለቤቶች የተገኙበት ስብሰባ አድርገን ነው እኛ አስራ አምስታችን ነው የተመረጥ ነው በዛ ስብሰባ መሰረት። አሁን ግን የበለጠ ሰፊ አድርገ ነው በዚህ በእኛ ባለንበት አካባቢም ብቻ ሳይሆን የተመሰረት ነው ሜሪላንድ ይሁን እንጂ በመላው ዩናይትድ ስቴትስ በአሜሪካ ውስጥ ባሉ ስቴቶች ሁሉ የሚገኙ በኢትዮጵያውያን እና ኢትዮ አሜሪካውያን የተመሰረቱ የንግድ ማዕከላት ሁሉ አባላት እንዲሆኑ ነው የምንፈልገው። የንግድ ማዕከላት ሲሉ ንግዶች እና አገልግሎቶች ማለት ሆኖ ትክክል ነው። አመሰግናለሁ ለማስተካከያው ምክንያቱም የኢትዮ አሜሪካን ቻምበር ኦፍ ኮመርስ ሲባል ቻምበር ኮመርስ የሚለው የእንግሊዝኛው ቃል በትክክል ንግድ ተብሎ ላይ ተረጎም ይችላል። አገልግሎቶችንም ይጨምራል፣ ሚዲያዎችን ይጨምራል፣ የሕክምና ተቋማትን ይጨምራል፣ ሪል ስቴቶችን ይጨምራል። ኢንሹራንስ፣ ታክስ፣ ፀጉር ቤቶችን፣ ታክሲ የሚሰሩ ባለሙያዎች፣ ሁሉንም ሰዎች በንግድ ሙያ ላይ ወይም በአገልግሎት ሰጭነት ላይ የተሰማሩትን ሁሉ የሚያጠቃልል ነው እንጂ በመሸጥና በመለወጥ ላይ ያሉ ተቋማትን ብቻ የሚመለከት አይደለም። ወይዘሮ ሰላም ቀረ የሚሉት ነገር አለ? ምንም ቀረ የምለው ነገር የለም በሙሉ ያው ዋሳው በቃ ተናግሮታል። ለመሆኑ ከመንግስት ጋር ያላችሁ ግንኙነት ምን ይመስላል? መንግስት ስል ከምዝገባ ጀምሮ ያለው ሁኔታ ከየአካባቢው ከከተሞች አስተዳደሮች ጋር፣ ከአውራጃዎች አስተዳደሮች ጋር ያሏችሁ ግንኙነቶች ምን ይመስላሉ? ሰሎሞን አንተም እንደምታውቀው ማንኛውም ማህበርም ሆነ የንግድ ድርጅትም ሆነ ሲመሰረት እዚህ ሀገር ፍቃድ ያስፈልገዋል። ስለዚህ እኛ ከፍቃድ ከመጠየቅ ጀምሮ ከአሜሪካ መንግስት ጋር፣ በተለይም ከሜሪላንድ መንግስት ጋር ስንሰራ ነው የቆየ ነው። ፍቃድ አግኝተናል። ከዛም ባሻገር በተለያዩ ስብሰባዎቻችን ላይ እየጋበዝናቸው እየተገኙ ማበረታቻ ሲሰጡን ነበረ። ምክንያቱም የእኛ መመስረት ለእኛ ብቻ ሳይሆን የሚጠቅመው አንድ ማዕከላዊ የሆነ የንግድ ማህበራት ሴንተር ከተገኘ ለእነሱም እኛን ቀርቦ ለማነጋገር በንግድ ድርጅቶች ዙሪያ ያሉትን ችግሮች በአንድ ቦታ ላይ ለመስማት እና ለማየት መልእክታቸውንም ወደ እኛ ለማድረስ ከእኛም መልእክታችንን ለመቀበል የሚቀና ይሆናል ቀላል ይሆንላቸዋል ስለዚህ በደንብ እያበረታቱ ነው አሁንም ወደፊት እሑድ ዕለት ለሚኖረን ስብሰባ ከዋሽንግተን ዲሲ ከንቲባ ጀምሮ የሜሪላንድ ባለስልጣናት የሚገኙበት ስብሰባ ነው የሚሆነው ከሌሎች የንግድ ምክር ቤቶች ጋር ትገናኛላችሁ ከእነሱ ጋር ወይም ሀሳብ አላችሁ የቀሰማችሁት ልምድ አለ ከእነሱ ጥሩ ጥያቄ ነው። በትክክል ያው እኛ ብቻ ሳንሆን ሌሎችም ከሌላ ከተለያየ ዓለም የመጡ ቻይናውያንም አሉ፣ ወይም የህንድ ሰዎች አሉ፣ ስፓኒሾች አሉ። ሁሉም በያገሩ እስራኤላውያን ሁሉ የራሳቸው ቻምበር ኦፍ ኮሜርስ አላቸው። ንግድን የሚያቀላጥፍ የንግድ ማህበረሰቡን የሚረዳ የንግድ ማዕከላት አሏቸው። ስለዚህ እኛ እስከ ዛሬ ባይኖረንም አሁን እኛ ተመስርተናል። ስለዚህ ከነሱ ያለፉበትን ልምድ ለመቅሰም በግል እየቀረብን ያነጋገርናቸው ሰዎች ነበሩ። ከዌብሳይቶቻቸውን በመመልከት ከእነሱ ጋራም በመደዋወል በተወሰነ ደረጃ የተቀራረበ ግንኙነት አለን። ወደፊት ግን ይበልጥ ሰፊ በሆነና ተደጋጋሚ በሆነ መንገድ አብረን ለመስራት እቅዱና ፕሮግራሙን ይዘናል። ኢትዮጵያ ውስጥ ካሉ ንግድ ምክር ቤቶች ጋርስ ኢትዮጵያ ውስጥ ያሉትንም እንደዚሁ የሚጨምር ይሆናል። ምክንያቱም ኢትዮጵያ ውስጥ ያሉ ነጋዴዎች እዚህ ሀገር መጥተው የንግድ ስራቸውን፣ ምርቶቻቸውን እንዲያስተዋውቁ ባዛሮችን በማዘጋጀት የሚመጡበትን መንገድ በማመቻቸት እኛም ደግሞ እዚህ ሀገር ያሉትን ምናልባት ኢንቨስት ማድረግ የሚፈልጉ ወደ እኛ ሀገር የሚመጡ ሰዎችም ካሉ ያንን ሁኔታ በማመቻቸት በሁለቱም መንገድ ወደዚህና ወደዛ ያለውን የንግድ መስመር ለማቀራረብ የምንጥርበት ተቋም ነው። ወይዘሮ ሰላም የሚጨምሩት አለ? በዚህ ላይ የምጨምረው ነገር በንግዱ ማህበረሰብ አሁን ነጋዴ ሆነን ይንን ቻምብሩፍ ኮሜርስን ስንከፍት ብዙ ያው በሰዎች ላይ ጥያቄ ሊፈጥር የሚችል ነገር ይኖራል። አሁን ለምሳሌ ምንድን ነው በዚህ ቻምብሩፍ ኮሜርስ የማገኘው ቤኔፊት ብሎ ዋናው ጥያቄ የሚጠይቅ እዛ ላይ ትልቁ ነገር የኛ ዋናው አንድነታችን ነው። ቀጥለው ደግሞ አሁን ቅድም በተነሳው አዳምስ ሞርጋን በተፈጠረው ነገር ላይ የሪሎኬት መደረጋቸው ከዛ ቦታ ተነስተን ወደ ሌላ ቦታ መሄዳችን ብዙ ቢዝነሶችን አፌክት አድርጓል። እና እኛ ያንን ነገር አንድ ሆነን በት ጊዜ አንደኛ ጥንካሬያችን በገቨርንመንት በኩል ያለውን ነገር ተሰሚነት የመኖር ኃይል ይኖራል። ቀጥሎ ደግሞ ብዙ ባለንበት አካባቢ የምንከፍላቸው የቤት ኪራዮች፣ የቤት አከራዮች፣ ብዙ ወጪዎች አሉ እና እነሱን ነገሮች ሁላ እንዴት የራሳችን ፎቅ ቢኖረን ራሳችን ተባብረን የራሳችን ባንክ ቢኖረን፣ የራሳችን የንግድ ማዕከል ቢኖረን እኛ ተጠቃሚዎች ነው የምንሆነው እና ይሄንን ብዙ የንግድ አባላት የዚህ ቻምበር ኦፍ ኮሜርስ መስረት ትልቅ ጥቅም እንዳለው እንዲረዳው ብዙ ጊዜ ሰው የሚጠይቀው ትልቅ ነገር አለ እና ምንድን ነው እዚያ አባል በመሆኔ ምንም አገኘው ነገር አለ ቢለውን ነገር ትምህርት እየወሰደ ብዙ ነገሮችን ጥቅም የሚጠቀምበትን ከመንግስት ጋር ያለውን ነገር ኮኔክሽኑም፣ በኢትዮጵያም በኩል ያሉት ለማስመጣት አስመጭና ላኪም ሆኖም ለመስራት ኢምፖርት ያሉትን ነገሮች በዚህ በንግድ ምክር ቤቱ ብዙ አይነት ኢንፎርሜሽን የምናቀብልበት መንገድ ስለሆነ የቻምበር ኦፍ ኮሚሽን ተጠቃሚነቱን እንዲያውቀው ነው። አሁን ለመጥቀስ የሞከሩት እንግዲህ ኢትዮጵያውያን ንግዶች በዚህ በዋሽንግተን ዲሲ እና በአካባቢው ብዙ ጊዜ ያለሙ አካባቢዎች ወይም ለንግድ አመቺ አይደሉም ተብለው ይታሰቡ በነበሩ አካባቢዎች ውስጥ ነው እየሄዱ ንግዶቻቸውን የሚጀምሩትና የሚከፍቱት። ከዚያ በኋላ እነዛ አካባቢዎች ተለማምደው ሞቀው ወደ ጥሩ የቢዝነስ አካባቢነት የንግድ አካባቢነት ማደግ ሲጀምሩ ኢትዮጵያውያኑ የአካባቢውን ዋጋ ወጪ የመሸከም አቅማቸው በጣም ደካማ ይሆንና እየተሳደዱ እንዲወጡ ተገደዋል። ለምሳሌ ቅድም የጠቀሱት አዳምስ ሞርጋን፣ እንደ ዩ ስትሪት፣ ናይንት ስትሪት፣ ጆርጂያ አቬኒው እንደዚህ እንደዚህ የመሰሉ አካባቢዎች ለንግድ የጨለማ አካባቢዎች የሚመስሉ የነበሩ ናቸው። እና በዚያ ደረጃም ኢትዮጵያውያኑ የተጠናከረ አቅም እንዲኖራቸው ከአካባቢ ባለስልጣኖች ጋር እና ንግዶች ጋር መቋቋም እንዲችሉ ጫና እንዳይደረግባቸው ለማድረግም ይሰራል ማለት ነው። ይሄ ንግድ ምክር ቤት በትክክል ጥሩ ብለዋል። ምንም የምንጨምርበት ነገር የለም። እሱ ጋር እንደተባለው አዳምስ ሞርጋን፣ ዩ ስትሪት፣ ሲልቨር ስፕሪንግ የመሳሰሉ ቦታዎች ላይ በከፍተኛ ሁኔታ የኢትዮጵያውያን ንግድ ማዕከላት ነበሩ ከሬስቶራንቶች ጀምሮ ሁሉንም የሚያጠቃለል ሌሎች ትምህርት ቤቶችን፣ የጥብቅና አገልግሎት የሚሰጡ በርካታ የንግድ ተቋማት ነበሩ። ግን በመስፋፋት ሲጀምር አካባቢው ትልልቅ የአሜሪካ ኮርፖሬሽኖች እየመጡ የቤት ኪራዮቹን በመጨመር የኢትዮጵያውያን ቢዝነሶች አቅማቸው ስለማይፈቅድ የግድ ተገደው የሚወጡበት የሚፈናቀሉበት ሁኔታ ስለነበረ ምናልባት አንድ ላይ ብንሰባሰብ ለሁላችንም የሚሆን አንድ ትልቅ ሕንጻና የኢትዮጵያውያን ማዕከል የሆነ የንግድ ቦታ ልናዘጋጅ እንችላለን። ከእንደዚ አይነት ችግር ለመራቅ ሌሎች አገሮች እንደዛ ነው የሚያደርጉት። የቻይናውያንን ብንመለከት ቻይናታውን የሚል እናገኛለን። የሌሎቹን ብንመለከት እንደዚሁ በስማቸው ስያሜ ያለው ሁል ጊዜ ጸንቶ የሚኖር የንግድ ማዕከል አላቸው። እኛም በዛ መንገድ እንዲኖረን እንፈልጋለን። ወይዘሮ ሰላም እርስ የሂሳብ ያዥ ኖት፣ እና ከየት የመጣ ሂሳብ ነው የሚይዙት? ለምን ጉዳይ ነው ሂሳባችሁን የምትጠቀሙበት? አዎ ሂሳብ ያዥ የሆንኩበት ምክንያት ያው ቦርዱ ሲቋቋም የተለያየ የሙያ ቦታዎች አሉ እና በዛ ቦታ ላይ የሆንኩበት ምክንያት ይህንን ቻምበር ኦፍ ኮሜርስ ለማቋቋም ያው የተለያዩ ወጪዎች መውጣት አለባቸው፣ ገቢ መግባት አለበት። ግን እኛ አሁን ለጊዜው ያለን ገቢ ቦርዱ ከእኛ ከአስራ አምስታችንም ከምናዋጣው ገንዘብ ባንክ ገብቶ መውጣት ስላለበት ግዴታ መንቀሳቀስ ስላለብን፣ አንዳንድ ወጪዎችን መሸፈን ስላለብን፣ ይሄንን ወጪ ራሳችን እያዋጣን ይህን ከበር እናደርጋለን እና የግዴታ ሂሳብ ያዥ መኖር ስላለበት ለሚመጣውም ቦርድ ትክክለኛ ስራ መስመሩን የምናስይዝበት የግዴታ ወጥ የሆነ ስራ መስራት አለበት እና ምንም አይነት እንቅስቃሴዎች ዌብሳይቶችን እናውን ለምሳሌ ለመፍጠር እንደገና አድቨርታይዝመንት ለማድረግ የግድ ገንዘብ ያስፈልጋል እና ሌላ የምናገኘው ገቢ ስለሌለ ራሳችን ቦርዱ ከምናዋጣው ወጪ ይህን ወጪ እያወጣን እንሸፍናለን። ለእንደዚህ አይነት ነው፣ በዛ ምክንያት ነው ሂሳብ ያዥ የሆንኩበት ምክንያት። ከዛ ውጭ ሌላ ሜምበር የምናገኘው ነገር የለም። ምክንያቱም ገና ሜምበርሽፕም የምንጀምረው በአስራ ሰባት ከሚገኘውከሁዱ ስብሰባ በኋላ ማለት ነው። ከእሑድ ስብሰባ በኋላ ሰው አምኖበት አባል ሲሆን ከዛ በኋላ ነው ሜምበርሺፕ የምናስከፍለው ማለት ነው። ግን ለጊዜው ያው ሂሳብ ያዥ መኖር ስላለበት በሂሳብ ያዥነት የሚወጣና የሚገባውን ወጪም ትንሽም ብትሆን ያንን ኮንትሮል ለማድረግ ነው። እናንተ ለማን ነው ጥሪ የምታስተላልፉት በእሁዱ ስብሰባ ላይ እንዲገኙ የንግድ ምክር ቤቱ አባላት እንዲሆኑ ለዚህ ለዋሽንግተን ዲሲ እና ለአካባቢዋ የንግድ ተቋማትና ነጋዴዎች ነው ወይስ ከዛ የሰፋም ሀሳብ አላቸው? እኛ ጥሪውን የምናስተላልፈው ማንኛውም በኢትዮጵያውያን እና ኢትዮ አሜሪካውያን የተመሰረተ የንግድ ተቋም ላለው ሰው ሁሉ ነው ምናልባት ጥሪያችንን ለበርካታ ሰዎች ልከናል። በደብዳቤ፣ በኢሜይል፣ በስልክ ለማግኘት ሞክረናል። ሁሉንም ሰው በዝርዝር ያገኘናቸው፣ አንዳንዴ ግን ዝርዝሩ የተሟላ ስላልነበረ ምናልባት የተረሱ ኮንታክት ማድረግ ያልቻልናቸው ወይም ደግሞ ጥሪዎቻችሁ ገና ያልደረሷቸው ገና ያልደረሳቸው ሰዎች ካሉ የንግድ ድርጅቶች ካሉ እንዲመጡ ጥሪያችንን በዚሁ አጋጣሚ እናቀርባለን። ምክንያቱም ሁሉንም የንግድ ድርጅቶች ዝርዝር ማግኘት ቀላል ስላልሆነ የተረሱ ያልተካተቱ ሰዎች ቢኖሩ ታስቦበት እንዳልሆነ እንዲረዱልን ሁላቸው ሁሉም ሰው ሁሉም የንግድ ባለቤት ተጋብሷል። በእሁዱ ስብሰባ ወይዘሮ ሰላም የሴቶችን አቅም ማጠናከር ማጎልበት፣ በንግዱም ውስጥ እንደዚሁ ንቁ ተሳትፎ እንዲኖራቸው ማድረግ እና የመሪነት ሚናቸውም እንዲሰፋ ማድረግ በአሁኑ ሰዓት የዩናይትድ ስቴትስ ይፋዊ ፖለቲካም ሆነ በዓለም ዙሪያ የምናየው ከተባበሩት መንግሥታት ድርጅት ጀምሮ በሀገሮች ደረጃ ኢትዮጵያንም ይጨምራል ያለ የፖለቲካ አቅጣጫ ነው የፖለቲካ አጀንዳ ነው ማለት ይቻላል። በዚህ በኩል ይህ ኢትዮ አሜሪካን ንግድ ምክር ቤት የሚያደርገው ድጋፍ፣ የሚሰራው ስራ የተለየ ጥረት ይኖረዋል። እርሶስ በግሎ በዚህ ውስጥ ሊያደርጉ የሚችሉት ምንድን ነው? በጣም አመሰግናለሁ ለዚህ ጥያቄ። አው በእርግጥ ነው። ብዙ ሴቶች ብዙ ቦታ ላይ ተሳትፎ የለንም። ብዙ ብዙ ባሎቻችንን ነው ለምንልከው ለግድ እንዲሆን ለብዙ ነገሮች ባል ነው ባል ላይ ነው ኃላፊነት የምንሰጠው። ግን እኛ ሴቶች ብዙ ማድረግ የምንችለው እያደረግንም ደግሞ ያልተቆጠረልን ብዙ ነገሮች አሉ እና ይህንን ነገር አሁን የቻምበሩ የሚያደርገው አንደኛ ያው በቢዝነስ ውስጥ እኔም ስላለሁኝ ይሄ ቢዝነስ ሴቶችን እንዴት አድርገን ወደ የተለያዩ ቢዝነስ ላይ እናደርጋለን፣ እንዴት አድርገው ሰክሰስፉል እንደሚሆኑ ውጤት ውጤታማ እንደሚሆኑ በአንዳንድ ወርክሾፖች ያሰብናቸው አሉ። በእንደዛ መልኩ ውስጥ ሴቶችን እያሳተፍን ሴት ምን መስራት እንዳለባት ከወንድ እኩል እንደሆነች እና እኛ የምንሰራው እኩል ያው ለምሳሌ በሬስቶራንት ባለቤት ሆኜ ብዙ ነገሮች አሉ ከግዢ ጀምሮ ብዙ ማደርጋቸው ስራዎች አሉ እና እንደ እኔ ሆነው ብዙ ቦታዎች ላይ መሳተፍ መቻል እንዳለ እንደሚችሉ ያንን በቻምበሩ አንድኛው ከፕሮግራማችን ውስጥ አንዱ እሱ ነው። ሴቶችን ምክንያቱም እኔ እንደ ሴትነቴ ኃላፊነት አለብኝ ሴቶችን ወደ ቢዝነስ አለም ውስጥ እንዲመጡ እና ያንን ለማድረግ ያው ወደፊት ራሳችን ለእግዚአብሔር ፍቃድ እናደርጋለን ብለን ናስባለን። አቶ አወቀ የሚጨምሩት ነገር ይኖራል? እርስዎ እዚህ ላይ ወይዘሮ ሰላም እንደተናገሩት በቻምበራችን ውስጥ ምናልባት ብቸኛው የቦርድ አባል የነበሩት እርሳቸው ናቸው አክቲቪሊ ሲሳተፉ የቆዩት። ነገር ግን ወደፊት ሴቶች የንግድ ባለቤቶች እንዲካተቱና የበለጠ ጠንካራ እንድንሆን የሚያግዙን ነው የሚሆነው። ስለዚህ እሳቸው በተናገሩት ላይ ምንም የምጨምረው ነገር የለም። አዩ ከአስራ ሰባት የዚህ ጊዜያዊ ቦርድ አባላት አንዲት ሴት ብቻ መኖሯ ምን ያህል ትኩረት የሚያስፈልገው ነገር እንደሆነ፣ እና ብዙ ልትሰሩበት የሚገባ መስክ እንደሆነ ያሳያል ይመስለኛል። ይሄ ትክክል ነው። እሱን በማሰብ አሁን ወደ መጨረሻው አካባቢ የጨመር ናቸው ሁለት ሌሎች ሴቶች አሉ። ግን በተጠናከረ መልኩ ይህንን እንደ ዋና አጀንዳ አንስተን ደግሞ ተወያይተን የምናዳብርበት መንገድ ይኖራል። እስቲ ወደ ኤርትራውያንና ኢትዮጵያውያን ግንኙነቶችና የስራ ባህሪ ደግሞ መለስ ስልበልና በብዙ ታሪካዊ ዳራና አሁንም ባሉ ሁኔታዎች ምክንያት በተራዘሙ የህይወት ግንኙነቶች ምክንያት ኢትዮጵያውያን ያሉባቸው አካባቢዎች ኤርትራውያን አሉ ኤርትራውያን ያሉባቸው አካባቢዎች ኢትዮጵያውያን አሉ በኑሮም በንግድም በአብዛኛው ተመሳሳይ ነው የሚንቀሳቀሱባቸው አካባቢዎች ስለዚህ ከኤርትራውያን ንግዶችና ነጋዴዎች ጋር የመስራት ሀሳብ አላችሁ ወይ እነሱንም የማካተት ሀሳብ አላችሁ ወይ ልምዳችሁን የማካፈል ሀሳብ አላችሁ ወይ እሺ ነይ ልመለስ አሁን አተዋወቀ እሺ አመሰግናለሁ በመጀመሪያ ለስትረስ ማ አትኩሮት እንዲሰጠው የምፈልገው ነገር ማህበሩ ሲመሰረት ከዘር ከፖለቲካና ከሃይማኖት ነጻ የሆነ ነው። ስለዚህ ማንኛውም ንግድን የተመለከተ በንግድ ዙሪያ የሚገኝ የሚኖር ግንኙነት ካለ እንኳንስ ከኤርትራውያን ጋር ከሌሎችም በዓለም ላይ ከመጡ የንግድ ተቋማት ጋር በመተባበር ለመስራት ዝግጆች ነን። ስለዚህ ኤርትራውያን ወንድሞቻችን ናቸው፣ እንደ ራሳችን የምንቆጥራቸው ናቸው። ጥሪም አድርገንላቸዋል በዕለቱ በዚህ በምስረታው ጉባኤ ላይ እንዲገኙ። በተጠናከረ መልኩ አብረን መስራታችን እንደሚቀጥል ምንም ጥርጥር የለኝም። በማኅበሩ በዚህ በንግድ ምክር ቤቱ አባልነት ሁሉ ሊሳተፉ ይችላሉ። በንግድ ምክር ቤቱ አባልነት ሁሉ መሳተፍ ይችላሉ። የንግድ ምክር ቤቱን መተዳደሪያ ደንብ ተከትሎ በሚወጡ አሰራሮች መሰረት። ወይዘሮ ሰላም የሚያክሉት ነገር ካለ? አዎ በዚህ ላይ መጫም ተጨማሪ ነገር የምናገረው ይህንን ጥሪ ስናደርግ ኤርትራውያን ወይም ኢትዮጵያኖች ብቻ ብለን አይደለም። ብዙ ቢዝነሶች ብዙ ያየናቸው በኢትዮጵያ ስም ያሉ ስማቸው አንድ አይነት ሆነው በኤርትራውያኖች የሚተዳደር ሊሆን ይችላል፣ ግን ስሙ የኢትዮጵያዊነት ስም ያለው ነው እና ይህንንም እኛ ቢዝነሱን ስሞችን፣ ስንሰራ ዳታ ቤዝን ስንሰራ በኢትዮጵያን ቢዝነስ ስም ተብለው ነው የተመዘገቡት እና እኛ ሁሉንም ነው ያው ኤርትራያኖች መሆናቸውን ብናቅም ምክንያቱም ኢትዮጵያን ምግቡ ሁሉም ነገራችን ባህላችን ሁሉንም ነገር የሚወክለው ያው እንደ ኢትዮጵያዊነት ነው እና እኛ ጥሪውን ልከናል። እነሱ ተቀብለው መጥተው አባል መሆኑን ፈቃደኛ እስከሆኑ ድረስ እኛ ምንም አይነት ነገር በዘር እንደተባለው በመተዳደሪያ ደንባችን መሰረት ምንም አይነት የዘርና የሃይማኖት ልዩነት ስለሌለው ማንም ኤርትራዊ፣ አፍሪካዊ ሁሉም በሙሉ መጥቶ መሳተፍ ይችላል። እና በዚህ አጋጣሚ መናገር የምፈልገው ብዙ የኤርትራን ሬስቶራንቶች፣ ጋዝ ስቴሽን፣ ሰበን ኢለበን ያላቸው እንደገና ሎየሮችም፣ አካውንታንት ሁላ ኤርትራውያኖች እንደሆኑ እያወቅን ጥሪ ልከንላቸዋል እና ይህንኑ አጋጣሚ ጠቅሞ መጥተው ተጠቃሚ እንዲሆኑ በዚ አጋጣሚ ማስተላለፍ ፈልጌ ነው። ለመሆኑ ከኢትዮጵያ ታዋቂ ነጋዴዎች ወይም የንግድ መሪዎች አርአያ ሊሆኑ የሚችሉ የጋበዛችኋቸው፣ አብረዋችሁ የሚሰሩ ሰዎች አሉ? አቶ ይሄን ጥያቄ ስለ አነሳልኝ ደስ ብሎኛል። በጣም አመሰግናለሁ። አዎ በሚመጣው እሁድ በምናደርገው ትልቅው ስብሰባችን ላይ በንግዱ አለም በርካታ ልምድ ያካበቱ እና በጣም ታዋቂ የሆኑ ኢትዮጵያ ወገኖቻችን ይገኛሉ። ከእነሱ መካከል ጥቂቶቹን ብቻ ለመጥቀስ እወዳለሁኝ አቶ ገብረየስ ቤኛ ይገኛሉ። የኢትዮጵያ አማልጋሜትድ ሊሚትድ መስራችና ባለቤት ናቸው። አቶ ተካሊኝ ገዳሙ በኢትዮጵያ የአቢሲኒያ ባንክ መስራች እና ቸርማን የነበሩ ናቸው። እንዲሁም እዚህ አሁን በሰሜን አሜሪካ በምስረታ ላይ የሚገኘው ማራቶን ኢንተርናሽናል ባንክ መስራች እና ቸርማን ናቸው። በተጨማሪም አቶ ብርሃነ መዋ ይገኛሉ። አቶ ብርሃነ መዋ ብዙዎቻችን እናውቃቸዋለን። ኬሚካል ሶሳይቲ ኦፍ ኢትዮጵያ ፕሬዚዳንት የነበሩ ናቸው። የአዲስ አበባ ንግድ ምክር ቤት ፕሬዚዳንት የነበሩ ናቸው። ከዚሁ ከቨርጂኒያም ደግሞ አቶ ሀይሉ ዳማ ለረጅም ጊዜ የምናውቀው ዳማ ሬስቶራንት ባለቤት ናቸው ይገኛሉ። እርሳቸውም ከውጭ ድርጅቶችም ማለትም ከመንግስት አካላት ዩኤስኤድ። ተወካዮች ይገኛሉ። ስለዚህ በርካታ ትልልቅ ሰዎች የሚያስተምሩን እና ልምዳቸውን የሚያካፍሉን ትልልቅ ሰዎች የሚገኙበት ስብሰባ ነው የሚሆነው። እንደተናገርነው ለአስር ወራት የደከምንበት የተዘጋጀንበት፣ በደንብ የተጠና የተደራጀ ዝግጅት ነው። ሁሉም ጥሪው የተደረገላቸው የንግድ ማህበር አባላት እንደሚገኙ ተስፋ እናደርጋለን። ጥሪውን ያልሰሙ ካሉ የሰሙት እንዲያሰሙልን በዚሁ አጋጣሚ ያደራ ለማለት እንወዳለን። ቢጠቀሱ መልካም ነው። ቫይረሱ የሚሏቸው አሉ ወይዘሮ ሰላም አሁን አቶ አወቀ ከዘረዘሯቸው ሌላ ከሞላ ቆጠል ሁሉንም ዘርዝሮታል። የቀረ የለም ያው በሞንጋቤ ካውንቲ አዲስ ተመራጭ የሆኑት ማርክ ሚስተር ማርክ አንዱ ተጋባዥ ናቸው። በዚሁ አጋጣሚ ነጋዴው ማህበረሰብ ግንኙነት የመፍጠር እድሉ ሰፊ ነው እና ሞንጋምሪ ኮሌጅም በትልቅ ስፖንሰር ሆኖ ከኮሌጆች ጋር ራሱ ኔትወርክ ፓርትነርሽፕ ፈጥረን ኮሌጅን ወይንንም አዳራሽ የሰጠን ነጋዴው ማህበረሰብ ይሄ ትልቅ ትልቅ ጥቅም ነው። ምክንያቱም ልጆቻቸውንም በዚሁ አጋጣሚ ኮሌጅ የሚያስተምሩ ብዙ ተጠቃሚ ነው የሚሆኑት እና ይሄ ትልቅ አድቫንቴጅ ነው። እንግዲህ ይህንን ጥቅም አይቶ ሰው እንዲመጣ የዲሲ ከንቲባ ሜሪኤል ባውዘሩም በዚሁ በእሁዱ ስብሰባችሁ ላይ ይገኛሉ የሚል ጭምጭምታ ሰምቼ ነበረ። አዎ፣ እስካሁን ድረስ ወደ ቢሯቸው በመደወል ስንከታተል ነበረ። እንደሚመጡ ነው የተነገረን። አንዳንድ ቅድመ ሁኔታዎች ማሟላት የሚኖሩብን ቅድመ ሁኔታዎች አሉ። እነሱን በማከናወን ላይ ነው የምንገኘው። ስለዚህ የእርሳቸውን መምጣት በእርግጠኝነት ነው የምንጠባበቀው። እስቲ አሁን ወደ አድራሻችሁ ወደ መገኛችሁ ቦታ ዞር ልበልና ከዌብሳይታችሁ ጀምሮ በአካል የምትገኙበት ቦታ የት እንደሆነ ብትነግሩኝ እናመሰግናለን። አዎ ዌብሳይት አለን። እዛ ላይ ተጨማሪ መገኛ የምንገኝባቸው የስልክ መስመሮችና ፖስታ ቁጥሮች፣ አድራሻችን ሁሉ የተጠቀሰበት አለ ዌብሳይታችን ኢትዮ አሜሪካን ቻምበር ዳት ካም ነው። ኢትዮ አሜሪካን ቻምበር አንድ ቃል ነው። ኢትዮ አሜሪካን ቻምበር ዳት ካም እዛ ላይ ቢገቡ ተጨማሪ መረጃዎችን እና ሌሎችንም ኢንፎርሜሽኖች ያገኛሉ። ስለዚህ ኢቨንት ወይም አጋጣሚም ቅድም ያነሳችሁልኝ አድራሻ ነበር፣ ወይዘሮ ሰላም እርሶ ነበር ያነሱት። አው በኢቨንት ብራይት በሚል እዛ ላይ ኢቨንቱ ሙሉ ፕሮግራሙን የሚጠቅስ ኢቨንት ባየት ላይ ገብታችሁ ኢትዮ አሜሪካን ቻምበር ኦፍ ኮሜርስ ብላችሁ ስትፈልጉ እዛ ላይ እንደምትመጡ ሬጅስተር ብታደርጉልን ለእኛ ቀላል ይሆንልናል እና ለእናንት የሚጠቅም ለማሚ ለቢዝነስ ተጠቃሚ መረጃ አለበት እዛ ላይ እና ሌሎችም። በዩቱብ ላይም ስለ ቻምበሩ የሚገልጽ ማስታወቂያ አለ። እሱም ላይ የእኛ አድራሻ አለ። በኢቤስ በኩል የተቀረጸ ሱም ተጠቅሞ የፌብሩዋሪ ዐሥራ ሰባቱ ስብሰባችሁ በትክክል የሚካሄድበት ቦታ የት ነው? የሚካሄደው በዚሁ በሜሪላንድ ሲልቨር ስፕሪንግ በሚገኘው ሞንትጋምሪ ኮሌጅ አዳራሽ ውስጥ ነው። የሚደረገው በሶስት ሰአት ፒኤም ከሰዓት በኋላ ማለት ነው። በዚሁ አጋጣሚ የሞንትጋምሪ ኮሌጅን አስተዳደር ልናመሰግን እንወዳለን፣ አዳራሹን በነጻ ስለፈቀዱልን። ስለዚህ የመሰባሰባችን አንዱ ሀይል ነው፣ ብዙ በር ያስከፍትልናል። ከማሰናበቴ በፊት ጠቅለል ጠቅለል አድርጋችሁ ባጭሩ የምታስተላልፉት መልእክት ካለ እንዲቀር አንፈልግም። ሰው ቢሰማው የምትሉት ካለ አጠራጠር ያለ ድል ወይዘሮ ሰላም አው በእንግዲህ ይህንን በዚህ አጋጣሚ በሙሉ ለንግዱ ማህበረሰብ እንዲሁም ለዶክተሮችም ለአካውንታንትም ለጠበቆችም ሁሉ ይህንን እድል ተጠቅማችሁ መቻችሁ አባል እንድትሆኑ እሁድ ፌብሯሪ አስራ ሰባት በጆርጂያ ላይ በሚገኝ የመንጋሚ ኮሌጅ አርት ካልቸራል ሴንተር ውስጥ እንድትመጡ ጋብዘናችኋል ሰዓቱ ከሶስት ሰዓት እስከ ስድስት ሰዓት ነው አቶ አወቀ፣ እሺ፣ በመጨረሻ ያው እድሉን ስለሰጣችሁን ቪኦኤ ደግሜ ላመሰግን እወዳለሁ። ይሄ ማህበር የተመሰረተው ለአንድ ሰው ለሁለት ሰው፣ ለአስር፣ ለሀያ ሰው አይደለም፤ ለሁላችንም፣ ለኢትዮጵያውያን በስደት በሰሜን አሜሪካ ለምንኖር ኢትዮጵያውያን ነው። በርካታ እውቀትና ልምድ ያላቸው ሰዎች በዙሪያችን አሉ። ስለዚህ ይሄንን ቻምበር ኦፍ ኮመርስ ማገዝ፣ ማዳበር ማለት በጠቅላላ የኢትዮጵያውያንን ሕይወት ኑሮ በሚቀይር ደረጃ የንግድ ስራዎቻችንንም ደግሞ በጣም በተሻለ ሁኔታ አትራፊና ውጤታማ በሚያደርግ ሁኔታ የሚያግዝ ማህበር ነው የሚሆነው። ስለዚህ ይህን ማህበር ማገዝ ይገባናል። በአንድ ላይ መሰባሰብ ይኖርብናል። በሚመጣው እሁድ በምናደርገው ስብሰባ ላይ ተገኙልን። መመዝገብ ግዴታ አይደለም፣ ግን አላማችንን ከተረዳችሁ እና ካወቃችሁ በኋላ ትመዘገባላችሁ። ማህበሩ የማንም አይደለም፣ የሁሉም ነው። ይሄ አሁን ማህበሩን እያስተባበረ ያለው እንዳልኩት ለጊዜው የተመረጠ የአስራ አምስት ሰዎች ኮሚቴ ነው። ይሄ በቋሚ ኮሚቴ ይተካል። የበለጠ በሚያውቁ የበለጠ ልምድ ባላቸው ሰዎች ተተክቶ ስራውን የሚያከናውን ማህበር ነው የሚሆነው። ይሄን ነው ማለት የምፈልገው። እግዚአብሔር ይስጥልኝ። እንግዲህ እኛም ስራችሁን እንደዚሁ እየተከታተልን ወደፊት ለህዝብ ማሳወቃችንን እንቀጥላለን። ለዛሬ የኢትዮ አሜሪካን የንግድ ምክር ቤት ትሬዠረር ወይም የሂሳብ ያዥ ወይዘሮ ሰላማዊ ተፈራ፣ እንዲሁም የጊዜያዊ ቦርዱ ፕሬዚደንት አቶ አወቀ ስመ ወርቅ ለማብራሪያችሁ ለጊዜያችሁ፣ በጣም አድርጌ አመሰግናለሁ። ጤና ስጥ። እናመሰግናለሁ።